የኦሮሚያ ክልል ምክር ቤት ቀደም ሲል ያጸደቀውን የከተሞች አዋጅ ሶስት አንቀጾች መሰረዙን አስታውቋል። ይህ የከተሞች አዋጅ በክልሉ ከተጀመረው የተቃውሞ እንቅስቃሴ መነሻዎች አንዱ መሆኑ ይታወቃል። አንቀጾቹ የተሰረዙት ጉዳት ስላላቸው ሳይሆን በሕዝቡ ጥያቄ ስለተነሳባቸው መሆኑን የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ ለአሜሪካ ድምጽ አብራርተዋል። እስክንድር ፍሬውን ያነጋገራቸው ተከታዩን ዘገባ አልኳል። በዚህ ዓመት በተካሄደው የጨፌ ኦሮሚያ አምስተኛ የስራ ዘመን በአንደኛ ዓመት ሁለተኛ መድበኛ ስብሰባ ላይ የጸደቀው አዋጅ ከክልሉ የተቃውሞ እንቅስቃሴ መነሻዎች አንዱ ነው። ገና ከመጽደቁ ጥያቄ የተነሳበት ይሄው የኦሮሚያ ከተሞች አዋጅ በአዲስ አበባ ማስተር ፕላን ላይ ከተፈጠረው ቅሬታ ጋር ተዳምሮ ደም አፋሳሽ የሆነ የተቃውሞ እንቅስቃሴ ማስከተሉ ታይቷል። አዋጁ የወጣው የአዲስ አበባና የኦሮሚያ ልዩ ዞን ከተሞችን የጋራ ማስተር ፕላን ለማስፈጸም እንደሆነ ጥያቄ ያነሱ አንዳንድ ወገኖች እውነት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ሰሞኑን ባካሄደው ስብሰባ ከዚህ አዋጅ ውስጥ ሶስቱን አንቀጾች ሰርዟል። የዚህ ምክንያቱ ከግንዛቤ ማነስ በሕብረተሰቡ ዘንድ የተፈጠረው ጥርጣሬ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለአሜሪካ ድምፅ አብራርተዋል። ልክ እንደ ማስተር ፕላኑ ሕዝቡ እስካልፈለገው ድረስ ጠቃሚ ቢሆንም፣ የሕዝቡን ፍላጎት የሚያረካ ቢሆንም፣ ለልማት የታሰበ ቢሆንም፣ ሕዝቡ ግን እስካልፈለገው ድረስ መቆም አለበት የሚለውን ነገር መቅረት አለበት የሚለውን እንደወሰነ ሁሉ አቋም እንደወሰደ ሁሉ በዚህ ጉዳይም ላይ ያንኑ አቋም መውሰድ አይቻልም፣ ለህዝብ ገልጸው ጨፌው ነው ያወጣው። ያው አዋጆች የሚወጡት በአሰራራቸው በክልሉ የህዝብ ተወካዮች የበላይ አካል ነው የክልሉ ፓርላማ ወይም ጨፌ ማለት ነው። ስለዚህ ጨፌ ስለሚያየው። ጨፌ ያወጣውን መልሶ ማለት ነው እዚህ ታሪክ በፈጠሩት ላይ መታየት በሚባ በሚገባቸው አካላት ህጋዊ ፕሮሰሱን ጠብቆ እዛ ቀርቦ ሰፊ ውይይት ከተደረገበት በኋላ ይህንን የህዝብ ጥያቄ መመለስ አስፈላጊ ሆኖ በመገኘቱ ይህንን መልሰዋል ማለት ነው። ይህንን ሲመለስ ምንም አይነት ጥሩ ነገር እንኳን ቢሆን ህዝቡ ያልተቀበለውን ነገር መፈጸም እንደማይገባና ህዝባዊ መንግስትና ወይ ድርጅት ክልሉ የሚመራውን ድርጅትም ሆነ በሀገር ደረጃ ህዝቡ የፈለገ ጥሩ ነገርም ቢሆን የማያምኑበትን እስከሚያምንበት ተግባራዊ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢ የሆነ ክብርና ተገቢን የሆነ ትኩረት የሚሰጠው መሆኑን ነው የሚያሳየው፣ ማለት ነው። ከተሰረዙት አንቀጾች አንዱ የከተሞችን መዋሀድ የሚመለከት መሆኑን አቶ ፈቃዱ በምሳሌ አስደግፈው አስረድተዋል። የመጀመሪያው አንድ ትልቅ ከተማ ካለ በዙሪያ ያሉ ትንንሽ ከተሞች አብሮ ታይዘው የሚያድጉበት ሳተላይት ከተሞች የምትላቸው ሳተላይት ከተሞች የምንላቸው ማለት ነው። ለምሳሌ አዳማ ቢኖር በአዳማ ዙሪያ ያሉ ትንንሽ ከተሞች የገጠር ከተሞች ሊኖሩ ይችላሉ ማለት ነው። ስለዚህ እነሱንም በአንድ ላይ የሚያጠቃልልና ትልቁ ከተማ ሌሎችንም ሳተላይት ከተሞች ልክ እንደ የትኛው ዓለም ልምድ ይዘው የሚወጣበት ነው የነበረው። በዚህ ላይ ይህንን ከአዲስ አበባ ማስተር ፕላን ጋር በማገናኘት ከፍተኛ የሆነ ጥርጣሬ እንዲፈጥር ከማደርገው አካያ የጸጥታውን ሁኔታ ከማረጋጋት ከህብረተሰቡ ጋር ሰፋ ያለ ውይይት በሚደረግበት ጊዜ እነዚህ ጥርጣሬ የፈጠሩ ስለመሆናቸው ህዝቡ ትክክል ያነሳና ይህንንም ምንም ጠቃሚ የሆነ ቢሆንም እንኳን ችግር ማነው ጥርጣሬ እስከፈጠረ ድረስ ይህንን ነገር የህዝቡን ጥያቄ ወስዶ ተቀብሎ በክብር አይቶት ተገቢ ምላሽ መስጠት እንደሚገባው መንግስት ለህዝቡ ቃል ገብቶ ነበር ማለት ነው። የቢሮ ኃላፊው እንዳብራሩት የተሰረዘው ሌላው አንቀጽ ከተሞች በሚዋሃዱበት ጊዜ የሚወስዱትን ስያ የተመለከተ ነው። በዚህ ጉዳይ ላይም ስያሜ መቀየር የአካባቢዎችን ታሪክና ባህል ያጠፋል የሚሉ የሚሉና ሌሎችም ትንታኔዎች በአንዳንድ ወገኖች ሲሰጡ ቆይተዋል። እናም በቂ ግንዛቤ ባለመፈጠሩ ምክንያት እንዲቀር መደረጉን አቶ ፈቃዱ ገልጸዋል። ሁለተኛው እነዚህ ከተሞች በሚዋሃዱበት ጊዜ የስም ጉዳይ ነው የነበረው። ምክንያቱም ሁለት ሶስት ከተሞች አንድ ላይ በሚወጡበት ጊዜ ቀድሞ የነበራቸውን ስም ይዘው አይደለም የሚቀጥሉት ማለት ነው ምክንያቱም በመዋሃዳቸው ምክንያት እንኳን ከተሞች አይደሉም የንግድ ሴክተሮችም ሌሎችም በሚዋሃዱበት ጊዜ በተለመደው የሚስማሙበት ስም ነው የሚሆነው፣ ማለት ነው። ከዚህ ጋር ታይዞ ከተሞቹ ይራሳል አቶ ቀሩ የከተማ መዋሃድ ሲባል ቅድም ካልኩ ጋር አይገናኝ ማለት ነው። አዳማ ሳተላይት ከተሞችን ይዞ ያደርጋል ሲባል እነዛ በአዳማ ስር ይሆናሉ አይደለም ስሜቱ። አዎ እነሱ ባድ ይጠቃለላሉ ማለት ነው። ይዋሃዳሉ፣ ይጠቃለላሉ ማለት በራሳቸው በውይይት በራሳቸው ፍላጎት ይመጡና እንደ ስም ይኖራቸዋል ማለት ነው። ያም ጥርጣሬ ስለፈጠረ ከማስተር ፕላኑ ጋር ተይዘ ጥርጣሬ ስለፈጠረ ይሄም ሕዝቡ ላይ ጥርጣሬ እስከፈጠረ ድረስ ተገቢውን ተገቢ የሆነ ይህንን የሚመጥን የግንዛቤ ማስጨበጥ በሚገባ ባለመሰራቱ ምክንያት ክፍተቱም ደግሞ ሌላው አካል በመጠቀሙ ምክንያት ሕዝቡ ስካልፈልገው ድረስ ጥሩ ነገርም ቢሆን ህዝባዊ ድርጅት ድርጅቱም ቢሆን ክልሉ የሚመራው የህዝብን ጥያቄ ነው ማከል አድርጎ የሚሰራውና መጀመሪያው መጨረሻውም ይሄ በመሆኑ ሪስፔክት መደረግ ስላለበት ይህን መውሰዱ ያስተሻሻልበት ሁኔታ አለ ማለት ነው። እንዲቀር የተደረገው ሶስተኛው አንቀጽ ከተሞችን በስድስት ደረጃ የሚመድበው መሆኑን ኃላፊው አመልክተዋል። እርሳቸው እንዳሉት ምደባው የአገሪቱ ዋና ከተማ የሆነችውን አዲስ አበባን ሜትሮፖሊታን በማለት ከላይ ያስቀምጣል። ኦሮሚያን ጨምሮ በክልሎች የሚገኙ ትላልቅ ከተሞችን ደግሞ ሪጂዮ ፖሊ በማለት በሁለተኛ ደረጃ ያስቀምጣል። የቢሮ ኃላፊው እንዳሉት ጥያቄው የተነሳውም እዚህ ሁለተኛው ምድብ ላይ ነው። ይህ የአዋጁ ክፍል በተሳሳተና በተዛባ መንገድ መተርጎሙን ይናገራሉ። ሪጂዮ ፖሊ ከፌዴራል ከአቅም ግንባታ ጋር ተይዞ፣ ከመሰረተ ልማት ጋር ተይዞ፣ ከሌሎች ጋር ድጋፍ የሚደረግበት አይነት ነገር አንቀጽ ውስጥ የተካተተ አለማለት ነው። ይህንን ጥቅም ያገኛል የሚል ስም ስያሜው ይህንን ከየትኛው ጋር አዛመዱት? ትልልቅ ከተሞች ለፌዴራል ተጠሪ ሊሆኑ ነው የሚል ውዥንብር በስፋት የተነሳና ጥርጣሬ የፈጠረ በመሆኑ የሬዲዮ ፖል የሚባለውን ነገር እንዲቀር? የኦሮሚያ ከተሞች አዋጅ በተለይ ለቅርብ ጊዜው የተቃውሞ እንቅስቃሴ መነሻ መሆኑን ተቃዋሚዎች አምናሉ። አዋጁ በአዋጅ መሻር እንዳለበትም ሲጠይቁ ቆይተዋል። አቶ ፈቃዱ ግን እንደዚህ አይነቱ ጥያቄ በተሳሳተ ግንዛቤ ላይ የተመሰረተ መሆኑን ይናገራሉ። ሲጀመር የመጀመሪያው አዋጅም ቢሆን መሻሻል የነበረው እንጂ በመሰረቱ አዋጅ ለከተማ አስፈልግም ማለት ከተሞች ልማት አካሂዱ ማለት ነው። ከተሞች የመልካም አስተዳደር ስራን አይከነውኑ ማለት ነው። የማህበራዊ ኑሮውን በየደረጃው በደረሰበት ያደርገ ደረጃ አይከወንም ማለት ነው። ይሄ በየትኛውም ሀገር አዋጅ ያሌለው ከተማ ህግ ያሌለው ከተማ የለም ማለት ነው። የሚሰራበት ፖሊሲ ያሌለው ከተማ የለም ማለት ነው። ስለዚህ ከዛሬ 15 ዓመት በፊት የወጣ ነው አዋጁ ማለት ነው። አዋጁ ግን ከዛሬ 15 ዓመት በፊት ቢወጣም አንዳንዶቹ መጠነኛ ማስተካከያ እንደተደረገው፣ ሌሎቹ ደግሞ አሁን እርገቱ የደረሰበት ማለት ነው። አሁን ለምሳሌ የቀበሌ ቁጥር አለ የዛሬ አምስት ዓመት የነበረው የቀበሌ አንድ ቀበሌ ሊሆንም ይችላል። ይላል ማን ነው ይሆናል ተብሎ የሚገመተው ቁጥሩ በጣም አናሳ ነው ማለት ነው። አሁን ባለንበት ከፍተኛ እንትን ኦርባናይዜሽን ከፍተኛ ቁጥር ጨምሯል ማለት ነው። ይሄንን ማስተካከል ያስፈልጋል ማለት ነው። ያሰን ማሰካራ አያስፈልግም ከሆነ የሌላ ነገር ነው ማለት ነው። እርግጥ ያላገናዘበ ዝም ብሎ በጭፍን መሄድ ነው የሚሆነው ማለት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ከዚህ ቀደምም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን ተግባራዊ እንዳይደረግ ውሳኔ ማስተላለፉ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ